ቶሮንቶ የሚገኙትን የኤርትራ ጠቅላይ ቆንስል በአንድ ሳምንት ጊዜ ውስጥ ከአገር እንዲወጡ በማዘዝ የካናዳ መንግሥት የወሰደውን እርምጃ የኤርትራ መንግሥት በብርቱ እንደሚያወግዝ አስታውቋል። ይህንን አጭር ዘገባ ሰሎሞን አባተ እንደሚከተለው ያቀርባል። የኤርትራ የውጭ ጉዳይ ሚኒስቴር ትናንት ግንቦት 21 2005 ዓ ም ባወጣው መግለጫ በቆንስላ ጽህፈት ቤቱ ሲሰጥ የቆየው አገልግሎት ሁሉ የቆንስላ ግንኙነቶችን በተመለከተ በቪየና ስምምነት በተደነገገው መሰረት የሚከናውኑና ዓለም አቀፍም ሆነ የካናዳን ህጎች የሚጥስ አለመሆኑን አመልክተዋል። የቆንሲሉ እንዲወጡ መታዘዝ የካናዳ አስተዳደር በኤርትራ ላይ የከፈተው አግባብነት የሌለው የጥላቻና በዳያስፖራ በሚገኘው የኤርትራ ማህበረሰብ ላይም የተፈጸመ የማጎሳቆል አድራጎት ነው ብሏል። ይህም በአንዲት አነስተኛ ነገር ግን ኩሩ ሀገርና በህዝቧ ላይ የተነጣጠረ የኃይል እርምጃ፣ የኤርትራ ማህበረሰብ አባላትም ከመንግስታቸው የሚፈልጉትን አገልግሎቶች እንዳያገኙ የተፈጸመ ነው ብሏል። የኤርትራ የውጭ ጉዳይ ሚኒስቴር መግለጫ ቆንሲሉ አቶ ስምረ ገብረ ማርያምም አንዳችም ህገወጥ አድራጎት አለመፈጸማቸውን ተናግረዋል። መንግስት ካናዳ ወሲድዎ ዘሎ ንዓይ ከም ሰብ ዘይኮነ ኣብ ልዕሊ ኤርትራ ዘሎ ኣረኣያን መርገፅን ዘነፅር እዩ ኣነ ከም ቆንስል የካናዳ መንግስት የወሰደው እርምጃ እንደ ግለሰብ በእኔ ላይ ሳይሆን በኤርትራ ላይ ያለውን አቋም የሚያንጸባርቅ ነው። እኔ እንደ ቆንስል ካናዳ ሆኜ ህዝቤን የማገልገልና አስፈላጊውን መረጃ የመስጠት ህጋዊ ኃላፊነት አለብኝ። እርምጃው ከቅን ማስረጃ ያልተነሳና በአሉባልታ ላይ የተመሰረተ በመሆኑ እኔ ማድረግ የሚገባኝን ስራ ስላሟላሁ የሚሰማኝ ምንም ነገር የለም። ካናዳ ውስጥ ከሚኖሩ ኤርትራውያን ላይ ታክስ ይሰበስባሉ በሚል በቶሮንቶ የኤርትራ ቆንሲል ሀገሪቱን በአንድ ሳምንት ለቀው እንዲወጡ በካናዳ የውጭ ጉዳይ ሚኒስትር ጆን ቤርድ ትናንት መታዘዛቸው መገለጹ ይታወሳል።